ስፍራሽ ምጧ መጥቷል ከባለቤቷ ከወዳይ ዘመዶች አጋ ሆና ስትጨነቅ፣ ስትጠበብ እንዲሁም ጤና ጣቢያ ሄዳ ልጇን በሰላም ስትገላገል በማርታ ታደሰ ፎቶግራፎች ውስጥ ተከትበዋል። እነዚህ ፎቶግራፎች በአውሮፓ በቪየና እና በአምስተርዳም ከተሞች እንዲሁም በጎንደር ማክሰኘት ከተማ በነሰፍራሽ የጭቃና የድንጋይ ቤት ውስጥ ለአውደርዕይ ቀርበው መነጋገሪያ ሆነዋል። የፎቶግራፍ ባለሙያዋ ማርታ ታዲያ የተለያዩ ሴትነትንና የሴቶችን ችግር የሚወክሉ ነገሮችን እየነጠለች በማውጣት ሰዎች እንዲወያዩ የአስተሳሰብ ብሎም የሥርዓትና የፖሊሲ ለውጥ እንዲያደርጉ ግፊት ታደርጋለች። ራሷንም እንስታዊት ወይም ፌሚኒስት ስትል ትገልጻለች። አይ ቲንክ እንግዲህ ከመጽሐፎች እና ከሶሻል ሚዲያም ባለፈ ኤቭሪዴ ትንሽም ሆነን የምንከለከልባቸው ነገሮች፣ ለምሳሌ ሲያደርጉ የምታዩው ወንድ ጓደኞችሽ፣ አብሮ አደጎችሽ እንደፈልጉ ከጓደኞቻቸው ጋር የትን ቦታ ሄደው የመመለስ ነገር ይኖራል ወይ ቤተሰቦችሽ አንቺ ላይ በዚህ በኩላት ውጪ በዚህ በኩል ባዶ መንገድ ነው። በዚህ ጋር ቲጂ እነዚህ ሁት የምትሰበኪያቸው ነገሮች አሉ አይደለ? ተቆጠቢ፣ እንደዚህ አድርጊ፣ እዚህ ጋር ቁጭ በይ፣ ከአካሄድሽ አለባበስሽ ጀምሮ ሁልጊዜ አስተካኪ ወይም አርሚ የምትባያቸው ነገሮች አሉ። እንዳብርሀን ወንድ ጓደኞችሽ ወይም ቤተሰብ ውስጥ ያሉ ወንድሞች ሲከለከሉ ወይ ስት ሲማሩ አታይም፣ እና ከዛ ከዛ ጀምሮ ለምንድን ነው ፕሬሸሩ እኛ ላይ የሚበዛው? በዛኛው በኩል ፕሬሸር አታይም፣ እና ለምንድን ነው የሚለው ጥያቄ ጥያቄ ሁሌ ይኖራል። ማርታ ታደሰ ከስፍራሽ ታሪክ በተጨማሪም ጾታዊ ጥቃት የሚደርስባቸው ሴቶች ተመልሰው ራሳቸው እንዲያፍሩ እንዲሸማቀቁ የሚሆኑበት ባህልና ለማሳየት ትናገር የሚል የፎቶ ዘገባ የሰራሽ ሲሆን ይህም ስራዋ በተለያዩ ዓለም አቀፍ መድረኮች ላይ ታይቶላታል። ፎቶግራፍ ትልቅ የውይይት ከፋች ወይም ደግሞ ስሜት ቀስቃሽ ትልቅ ቱላችን ነው እና አሁን በትናገር ዙሪያ በፆታዊ ጥቃት ጋር በተገናኘ እነዚህ ፎቶዎች ሲወጡ ሰዎች እንዲያወሩ እንዲወያዩ ፑሽ ያደርጋል። የምናያቸው ኢሜጆች፣ አብሮ የሚወጣው ሜሴጅ ሰዎችን ተስማምተው ይሁን ሳይስማም የወጡት ነገሮች ላይ ውይይት እንዲከፍቱ ትክክል ነው። እንደዚህ እንደዚህ አይነት ፆታዊ ጥቃቶች እውነት ነው፣ በዚህም በአካባቢያችንም እንደዚህ ይሆናል። ከዛ ባለፈ ደግሞ ብዙ ጊዜ ከፆታዊ ጥቃት ጋር በተገናኘ ውይይቶቻችን ወይም ታሪኮቻችን በጣም የተደበቁ ሲሆኑ ተመሳሳይ ታሪኮችን ማውጣት እና ለእይታ ማቅረብ ውይይቶች እንዲፈጠሩ ከዛ ደግሞ ጥቃት ደርሶባቸው የሚያውቅ ሴቶች ወይም በቤተሰቦቻቸው የሚያውቋቸው በቤተሰብ አካላትም ካሉ ብቻዬን አይደለሁም የሚለው ስሜት ይኖራል ማለት ነው። ታሪኮቻችን በአንድነት አንድ ቦታ ላይ ስናያቸውና ከዛ በኋላ ደግሞ እንደ ፕሮጀክት ኮንቲንዮውስሊ ወይም በተከታታይ ታሪኮችን በዚህ ዙሪያ ፎቶዎች ብቻ ሲወጡ እንደ ካምፔን ስናስበው ወይም እንደ ዘመቻ ማህበራዊ ሚዲያ ዘመቻ ስናስበው ከገቨርመንት አካላት አቴንሽንንም የመሳቢያ መንገድ ነው። ኦኬ ይሄ ነገር እስቲል እዚህ ላይ ያለ እና ምንድን ነው ማድረግ የምንችለው ሰዎች እስቲል እያወሩበት ነው ወይም እያወሩብን ነው አይነት ማለት ነው። የፖሊሲ ችግር ካለ ወይም ማድረግ ቢቻለው ነገር ካለ አቴንሽን እንዲሰጥ ያሳስባል ማለት ነው። ማርታ የሴቶችን እኩልነት ለማምጣት ይሆናሉ የምትላቸውን ምክረ ሀሳቦችም ታነሳለች። ከሁሉም አንግል የሴቶች ተሳትፎ ያስፈልጋል። ያ ነው ትልቁ ጥያቄ። ኢትዮጵያን ኢኮኖሚካል ኢሹዎችም ቢሆኑ የተለያዩ ልማት ጥያቄዎች ላይ የሴቶች ተሳትፎ ወይም ሴቶች አብረው እንዲወስኑ ፊት ለፊት መቀመጥ አለባቸው የሚለው ነው እንግዲህ እኩል ኦፖርቹኒቲ እንዲኖሩ ስልጣንም ላይ ከታች ጀምሮ በውሏችን ቤተሰብ ስርዓት ውስጥ ደግሞ የእኩል እኩል የስራ ድርሻ ይኖራቸው ወይም ይኖረን የሚል እንቅስቃሴ ነው እንግዲህ። እና የኢትዮጵያን ፌሚኒዝም ይከብደኛል፣ ምን መምሰል አለበትን እንደ አንድ የግል ፌሚኒስት ወይም በግሌ እሱን ናሬቲቭ ሴት ማድረግ እችላለሁ ብዬ አላስብም። ነገር ግን እንግዲህ ለእኩልነት በሃይማኖትም በዘርም እና በማንኛውም ችግር ይደርስባቸዋል የምንላቸውን ክፍሎች ወይም ለተለያዩ ጥቃቶች ተጋላጭ ናቸው የምንላቸውን ሰዎች ወይም የማህበረሰብ ክፍላችን ወደፊት በማምጣት ለምሳሌ አሁን ኮቪድ ላይ ነው ያለ ነው። የተለያዩ ጥቃቶችን እየሰማን ነው። የሴት ሕጻናት ትዳር እድሜ ጋብቻ መብዛቱን እየሰማን ነው። ስለዚህ የሴቶች እና የሕጻናት የተለያየ እይታ እንደሚያስፈልጋቸው ከዛም ባሻገር ደግሞ ማህበራዊ ሚዲያ ላይ የምናወጣቸው ኮንተንቶች አካታች መሆን አለበት። በማንኛውም በአንድም በሌላም የተጨቆኑ የማህበረሰባችንን ክፍሎች ከፊት እንደ ትልቅ አጀንዳ ይዞ የሚንቀሳቀስ ሙቭመንት መሆን አለበት ብዬ ነው የማስበው በግሌ። ማርታ ፆታዊ እኩልነት በኢትዮጵያ እጅግ ብዙ መንገድ እንደሚቀረው ገልጻ በስርዓተ ትምህርት ውስጥ መካተት እንዳለበት በፖሊሲ ቀረጻ ወቅትም ሊታሰብበት እንደሚገባ በመግለጽ መገናኛ ብዙሀንም በሰፊው በዚህ ጉዳይ ላይ ፕሮግራሞችን ሊሰሩ ይገባል ትላለች። እንግዲህ ገና በጣም ብዙ ይቀረናል ፆታዊ እኩልነት ጋር በተገናኘ ነገር ግን እንደ የመንግስት አካላት ችግሩን እንደ ችግር መጀመሪያ ትልቁ ነገር እሱ ነው። ፆታዊ እኩልነት በሁሉም አንጻር ለስራዎቻችን ወይም አቺቭ እናደርጋለን ብለን ላሰብናቸው እንደ አገር ማለት ነው፣ ትልቅ ተግዳሮት ነው ፆታዊ እኩልነት አለመኖር ብዬ ነው ማምነው። ስለዚህ ያንን በማየት አጀንዳ ሊሰጠው የሚገባ ጉዳይ ነው። ዝም ብሎ በአመት አንዴ የሴቶችን ክብር ዓይነት ሶሻል ሚዲያ ሜሴጅ ብቻ ሳይሆን ትልቅ የፖሊሲ ለውጥ በመስሪያ ቤቶቻችን፣ በትምህርት ቤቶቻችን ዙሪያ ለማስተማር ይኖርብናል። ወይም ከሚዲያ አንጻር ሚዲያዎች እንግዲህ ያሉትን ችግሮች ወይ አሁን ካረንትሊ ኮቪድ ለና ያለ ነው እና በዛ ጋር በተገናኘ ግሎባሊ በአለም አቀፍም እንዲሁም ሀገራችንም ላይ ለምሳሌ የሴቶች እና ሕፃናት ጥቃትን አይተናል። እንዴት በዚህ ዙሪያ እንዴት ትልቅ ችግር እንዳለ እንደዚህ አይነት ኢሾዎች ሲነሱ ወይም ሲጀመሩ በደንብ በሚዲያ መታገዝ አለበት። ይይቱ ማለት ነው የተለያዩ ሚዲያዎች ቢዘግቡ ምንድን ነው ያለው ችግር፣ አማራ ክልል ላይ የተነሳው ያለ ዕድሜ ጋብቻ መጨመር ምን ይመስላል፣ ሌላ ሪጅኖች ውስጥ ምን እያደረጉ ነው የሚለውን ነገር የተለያዩ ሚዲያዎች መዘገብ ቢችሉ፣ ከዛ ፕላትፎርሞቻቸው ላይ ኢንተርቪው ማድረግ ቢችሉ፣ እነማን ናቸው እዚህ ነገር ላይ ውይይት መስጠት የሚችሉት ትልቅ አስተዋጽኦ አለው። ጾታዊ እኩልነትን ጥያቄ ማንሳት ደግሞ ወንዶችን የበታች ማድረግ ማለት አይደለም። ስለዚህ ጾታዊ ያስፈልገናል ያን ደግሞ ያለንበት መስፈለብን ሁላችንም። የፎቶግራፍ ባለሙያዋ ማርታ ታደሰ ጾታዊ እኩልነት ማለት ማህበረሰብ የተዋቀረበትን የቤተሰብ ስርዓት ለመናድ የታለመ ሳይሆን ሴቶች ሰብአዊ ክብርንና እድልን አግኝተው እንዲኖሩ የታለመ መሆኑን በማስረዳት ሁሉም ሰው የራሱን አስተዋጽኦ ማበርከት እንዳለበት መልእክት አስተላልፋለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።